የኢትዮጵያው ፌዴራል ጠቅላይ ፍርድ ቤት በአቃቢ ሕግና በኢንተርኔት አምደኞች መካከል ባለው ጉዳይ ላይ ለመወሰን ለሶስተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ምክንያቱ የታችኛው ፍርድ ቤት መዝገብ ከነ ሙሉ ማስረጃው እንዲቀርብለት ስለፈለገ እንደሆነ ገልጿል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። በፌዴራል አቃቤ ህግና በኢንተርኔት አምደኞቹ ሶልያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃንና አቤል አቤር ዋበላ መካከል ባለው ክርክር ላይ ዛሬም ውሳኔውን እንዳልሰጠ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚችሎት ገልጸዋል። ፍርድ ቤቱ ለውሳኔው መዘግየት እንደ ምክንያት ያቀረበው በስር ፍርድ ቤት የተሰጠው የውሳኔ ሀተታ ቢደርሰውም በጉዳዩ ላይ የጠቅላይ ፍርድ ቤቱ ይግባኝ ሰሚችሎት የራሱን ውሳኔ ለመስጠት በቂ ሆኖ እንዳላገኘው አስረድቷል። ስለሆነም የስር ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት መዝገብ ከነ ሙሉ ማስረጃው እንዲቀርብ ትእዛዝ መስጠቱን አስታውቋል። ውሳኔውንም ለመስጠት ለሰኔ 25 ቀን 2008 ዓ ም ተለዋጭ ቀጠሮ ቆርጧል። የጠቅላይ ፍርድ ቤቱ ይግባኝ ሰሚችሎት ከዚህ ቀደም በነበረው ቀጠሮ ውሳኔ ያልሰጠው የሁለቱ ወገኖች ክርክር ከመቅረጸ ድምፅ በጽሑፍ ተገልብጦ ስላልደረሰው እንደነበረ መግለጹ ይታወሳል። ጥቅምት አምስት ቀን 2008 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ብይን የሽብር ወንጀል ፈጽማችኋል በሚል ክስ የቀረበባቸውን የኢንተርኔት አምደኞች ሶሊያና ሽመልስ ናትናኤል አበራ፣ አጥናፎ ብርሃኔና እና አቤል ዋበላ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ሁለተኛውን ተከሳሽ በፈቃዱ ኃይሉን ደግሞ በተራ ወንጀል ብቻ እንዲጠየቅ በመወሰን በዋስ ሆኖ ጉዳዩን በውጭ እንዲከታተል መወሰኑ አይዘነጋም። አቃቢ ሕግ በዚህ ውሳኔ ቅር በመሰኘት ይግባኙን ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God, these,